The Voice of America. በትግራይ ክልል ማዕከላዊ ዞን አፈሮም ወረዳ ባለፉት ተከታታይ ቀናት በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ በህይወትና በንብረት ላይ ጉዳት አድርሷል። ዓለም ፍስሐ ዝርዝሩን ይዟል። በትግራይ ክልል በእርሻና ገጠር ልማት ቢሮ የአደጋ መከላከልና ዝግጅነት ዳይሬክተሮች ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ባለፉት ሁለት ሶስት ቀናት በአፈሮም ወረዳ በዝናብ ምክንያት በተፈጠረው የመሬት መንሸራተት በአንድ የሰው ህይወትና በአስራሶስት በአስራ ቤቶች ጉዳት ማድረሱን ገልጠዋል። የሁለት ሶስት ቀን በሁለት ዞኖችና በሁለት ወረዳዎች እንዲሁም በአምስት ቀበሌዎች የመሬት መንሸራተት የገጠመበት ሁኔታ አለ። ይሄ ሁለቱ ዞኖችና ሁለት ወረዳዎች የተከሰተ ያለው የመሬት መንሸራተት የአንድ አይነት ቀመምቶ ወይ ደግሞ ቶፖግራፊ ያለበት ሁኔታ ነው ያለው እዚህ የደረሰው በማዕከላዊ ዞን በአፍረም ወረዳ በዳጋር የሚጋብ ቀበሌ ነው የተከሰተው። ይሄ ደግሞ የአስራ ሶስት አባወራ እና እማወራ ቤቶች የተሸረኩበት ሁኔታ አለ። እንዲሁም በዚህ ጋር ወደ ሰማንያ አንድ የሚመጡ ቤተሰብ እነሱ ጋር እንዳሉ ነው። በዚህ በመሬት መሸረቱ ችግር ምክንያት አንድ አባወራ ወደ ህይወታቸው ያለፉበትና አንድ ህፃንም ከዛ ደንግጦ ሲወጣ በነበረው ሀይል የሚያዝናል እና ወድቆ ወደ ውሀ

ህብረተሰቡ ተቀጣይነት በዛ ላቅነት ለመፍታት እንዳለው ነግን በጊዜው ብዙ ያለው የህብረተሰብ ማካባቢ ህብረተሰብ ማካባቢ አስተዳደር እንዲ የወረዳ አስተዳደር ትብብር ያደረገ ና በትምህርት ቤቶች የሚጠለሉ የተዘረጋበት ሁኔታ እንዳለ ነው። ይህ በእንዲህ እንዳለ በምስራቁ ዞን ብዘት ወረዳ በሰውና በንብረት ያጋጠመ አደጋ እንዳለ አቶ ገብረ እግዚአብሔር ጨምረው ገልጠዋል። ሳይን የወረዳ ብዘት በምብራቅ አውዘንም ለሶስት ቀበሌዎች የተከሰተ አለ። አንደኛ በከሳ ግደባ የሚባል አስራ አራት ቤቶች እነዚህ ቤቶች ሁኔታ ሄዳለ። ሁለተኛ ደግሞ በስምረት የሚባል ሀቀ ሀያ ቤቶች፣ እንዲሁም በአድ ቅን የሚባል ደግሞ አንድ ቤት በድምሩ ወደ ሰላሳ አምስት ቤቶች ጥቃት የደረሱበት

ብዙም በአሁኑ በቀጣይ በጊዜ አሁነትና በባለቤትነት የምናደርገው ሳፖርት ይኖራል እንደ መንግስት የሚል እክል ነው። ለበለጠ ቬሪፊኬሽን ቀጣይ ጥናት እና ቀጣይ ምርምር ለማድረግ ለአክሱም ዩኒቨርሲቲ እንዳለ ነው የተገለጸለን። ድምጽ አሜሪካ ራዲዮ አለምፍስሀ ከመቀለ